በቤንሻንጉል ክልል በህይወት ያለ ሰውና አስክሬኖችን በእሳት ያቃጠሉ ለፍርድ እንዲቀርቡ እንሰራለን ሲሉ የህወት ሊቀመንበርና የትግራይ ክልል መሪ ዶክተር ደብረጽዮን ገብረ ሚካኤል ተናግረዋል። ለተፈጠረው ክስተት የተሰማቸውንም ሀዘን ገልጸዋል። ሙልጌታ ጽባ ዝርዝሩን ይዘዋል። የህወሀት ሊቀመንበርና የትግራይ ክልል መሪ ዶክተር ደብረ ጽዮን ገብረ ሚካኤል በቅርብ ቀናት በህይወት ያለ ሰውና አስከሬን የተቃጠለበት ክስተት አስመልክቶም በተናገሩበት ተግባሩ ሰዎች በሚመስሉ በአውሬ መንጋ ነው የተፈጸመው ብለዋል። በፍጻሜውም ለትግራይ ህዝብና ለተጎጂ ቤተሰቦች ጥልቅ ሐዘን ተሰምቶኛል ያሉት ዶክተር ደብረ ጽዮን ይህ ክስተት በተፈጸመበት በተቀራራቢ ቀናትም ሌሎች የትግራይ ተወላጆች በማንነታቸው ምክንያት በጸጥታ ኃይሎች ተገድለዋል ሲሉ ተናግረዋል። ከ30 በላይ የትግራይ ተወላጆች በቤንሻንጉል ጉሙዝ ክልል በተቀራራቢ ቀናት ተገድለዋል። የአስራ አንዱ ሰዎች ስም ዝርዝር አውቀናል፣ የሌሎችም እያጣራን ነው ብለዋል። ይህን ግፍ የፈጸመ የመራ ሁሉም ፍርዱም ያገኛል። እነዚህ ግፈኞች በመሬት ላይ እስካሉ ድረስ የትም ቢሆኑ አንለቃቸውም። ሁሉም ተጠያቂዎች እናደርጋለን። የትግራይ ሕዝብ የትግራይ መንግስትና ሰራዊት ስንት በደል የፈጸመ በውጊያ የተማረከ ባለው የትግራይ ሕዝብ ክብር እና በመሰረታዊ ዓለም አቀፍ ሕጎች በአግባቡ ይዞ በቀጣይም ወደ ህግ እንደሚያቀርባቸው ማረጋገጥ እፈልጋለሁ። ጥቃቱን ሸሽተው ከ250 በላይ የትግራይ ተወላጆችም ወደ ሱዳን ገብተዋል ሲሉ ነው የተናገሩት። ይህ ተግባር የትግራይ ህዝብ ለማጥፋት እየተካሄደ ያለውን እንቅስቃሴ አካል ነው በማለት ዶክተር ደብረጽዮን በመግለጫቸው ተናግረዋል። የዓለም ማህበረሰብ በትግራይ ላይ እየተፈጸመ ያለው በደል በስሙ እንዲጠሩት እንጠይቃለን። ጄኖሳይድ ለማለት ነጭ እና ጥቁር የሚያስብል የለውም። ፍትህ ነጭም ለጥቁሩም ያስፈልገዋል። ጥቁርና ነጭ መለያየት ተቀባይነት የለውም። በትግራይ ላይ እየተፈጸመ ያለው በደል ግፍ ጄኖሳይድ ለማለት ስንት የትግራይ ተወላጅ መሞት አለበት? ስንት የትግራይ ተወላጅ ማለቅ አለበት? ሁሉንም እየተከታተለ ነው። ታሪክም እየተከታተለ ነው። በታሪክ ተጠያቂዎች እንደምትሆኑ ጥርጣሬ የለኝም። ይህ ተግባር የኮንኑ ሌሎች አካላትም ሊመሰገኑ ይገባል ብለዋል ዶክተር ደብረጽዮን። በትግራይ ጆኖሳይድ ተፈጽሟል ተብሎ የተነሳ ጉዳይ ካሁን በፊት የተባበሩት መንግስታት የሰብአዊ መብት ኮሚሽን ከኢትዮጵያ ሰብአዊ መብት ኮሚሽን በጋራ በመሆን ባካሄዱት ጥናት በትግራይ ክልል ጆኖሳይድ ተፈጽሟል ለማለት የሚያስችል ማስረጃ አላገኘንም ብለው ነበር። የኢትዮጵያ መንግስት በቤንሻንጉል ጉሙዝ መተከል ዞን የተፈጸመው ተግባር በመኮንን ኢትዮጵያዊ ያልሆነ ያለውን ይህ አይነት ተግባር እንደማይታገስም ገልጿል። የኢትዮጵያ ሰብአዊ መብት ኮሚሽን በበኩሉ ተግባሩ በመንግስት ጸጥታ ኃይል መፈጸሙ ገልጾ መንግስት ምርመራ በማካሄድ ሂደቱና ውጤቱም ለሕዝብ ይፋ በማድረግ ፍትሕ ለማረጋገጥም የሟች ቤተሰቦችን ሊክስ ይገባል ብለዋል በመግለጫው። ለአሜሪካ ድምፅ ሙልጌታ ጽባሃ መቀለም።